የነገው የኢትዮጵያ ምርጫ ላይ አምስት ተጨማሪ የምርጫ ክልሎች ውስጥ ድምፅ እንደማይሰጥ የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። አምስቱ ድምፅ የማይሰጥባቸው ተጨማሪ የምርጫ ክልሎች በአማራና በኦሮሚያ ክልሎች ውስጥ የሚገኙ መሆናቸው ተገልጿል። በእነዚህ ተጨማሪ የምርጫ ክልሎች ላይ ድምፅ የማይሰጥበት ምክንያት በሦስቱ ሰማያዊ ሳጥኖች በሕገ ወጥ መንገድ በመከፈታቸው በአንዱ የአስፈጻሚዎች እጥረት በመኖሩና በሌላኛው ደግሞ አንድ የግል እጩ ቅሬታ በማቅረቡ መሆኑን ቦርዱ አስታውቀዋል። ምርጫ ቦርድ ዛሬ የሰጠውን መግለጫ የተከታተለው ኬኔዲ አባተ ተከታዩን ዘግቧል። የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫ ዋዜማ በሰጠው መግለጫ በአማራና በኦሮሚያ ክልሎች በሚገኙ አምስት የምርጫ ክልሎች ላይ በነገው ዕለት ድምፅ እንዳይሰጥ መወሰኑን አስታውቋል። ከነዚህም ሶስቱ የምርጫ ክልሎች በአማራ ክልል የሚገኙ ሲሆኑ በእነዚህ የምርጫ ክልሎች ሰማያዊ ሳጥኖች ወይም ብሉ ቦክስ በመባል የሚታወቁት የድምፅ መስጫ ወረቀቶችን የያዙ ሳጥኖች ተከፍተው መገኘታቸውን ቦርዱ ገልጿል። ይህ ተግባር በጥብቅ የተከለከለ ወንጀል ነው ያሉት የቦርዱ የኮሚኒኬሽን ኃላፊ ሶሊያና ሽመልስ በእነዚህ የምርጫ ክልሎች የድምፅ መስጠት ሂደቱ ወደ ጳጉሜ አንድ እንዲዛወር መወሰኑን ገልጸዋል ደንቢያ ምርጫ ክልል የምርጫ ሳጥኖቹ ሰማያዊ ብሉ ቦክሶች ተከፍተው ሰማያዊ ብሉ ቦክሶቹ መከፈታቸው ብቻ አይደለም። ውስጣቸው ያለው ደግሞ የድምጽ መስጫ ወረቀትን የሚያሳየው ቡክሌት ራሱ ተከፍቶ ቡክሌት ውስጥ ያለውን ነገር አይተው ተገኝተዋል። ስለዚህ ሶስቱ አስፈጻሚዎች ለፌዴራል ፖሊስ ደብዳቤ ጽፈናል፣ ምርመራ እንዲደረግ። የድምጽ መስጫ ወረቀቱን መክፈት በጣም በሕግ የተከለከለ ጥብቅ የወንጀል ተግባር ነው። ያንን በማድረጋቸው የአስፈጻሚዎችን ልከናል። ስለዚህ ደንቢያ ኮንስቲቱንሲ ላይ መጫን አካሄድ አንደኛው ማለት ነው። ተውለደሬ አንድና ሁለት በተመሳሳይ ብሉ ቦክስ ተከፍቶ ውስጡ ያሉ እጩዎች እነማን እንደሆኑ ውስጡ ያለው የድምጽ መስጫ ወረቀት ላይ እገሌ እጩ አለ እገሌ እጩ የለም፣ ፓርቲዎች ኮምፕሌንት ስላደረጉ እዩ ነው ተብሎ ተከፍቷል። ስለዚህ ተወለደሬ አንድና ሁለት ነገ ድምጽ አይሰጥም ሰስፔንድድ ነው። ሌሎች ነገ ድምጽ የማይሰጥባቸው ሁለት የምርጫ ክልሎች ደግሞ በኦሮሚያ ክልል የሚገኙ ናቸው። በእነዚህ የምርጫ ክልሎች ድምጽ የማይሰጠው በአንደኛው የአስፈጻሚዎች እጥረት በመኖሩ በሌላኛው ደግሞ በግል የሚወዳደሩ አንድ እጩ በምርጫው ላይ እንዳልተካተቱ በመግለጽ ቅሬታ በማቅረባቸው እንደሆነ ነው ሶሊያና ሽመልስ የገለጹት። ግንደበረት ኦሮሚያ ላይ ነገ ድምጽ አይሰጥም። ስንጓ ድምጽ የማይሰጠው የአስፈጻሚዎች እጥረት ነበረ የአስፈጻሚዎች እጥረት ከመኖሩ በተጨማሪ ደግሞ ወረዳው በራሱ አስፈጻሚዎችን አሰልጥኖ ሊስት አውጥቶ ለማስፈጸም ሊያሰማራ ሲል ስላገኘ ነው። ግን ደበረት ላይ ድምጽ አናሰጠም ማለት ነው። የመጨረሻው ነገሌ ኦሮሚያ ላይ ጉጂ ነው። እሱ እንኳን የትላንትና አንድ የግል እጩ ተወዳዳሪ በኮንስቲቱንሲ ላይ ተመዝግቤ ነበረ እና ይህንን ሰርተፍኬቴን ይዤ መጥቻለሁኝ፣ ግን ባለቱ ላይ አልታይም ባወጣችሁት ዝርዝር ላይ ብሎ ጥያቄ አቅርቦ ነበር። ስለዚህ እሱ መጣራት ስላለበት ነገሌ ወደ ጳጉሜ አንድ ከሚሻገሩት መካከል አንዱ ሆኗል ማለት ነው። በተጨማሪም በመተማ በሲቄ አንድና ሳይቀርና ሲቄ ሁለት የምርጫ ክልሎችም ሰማያዊ ሳጥኖች መከፈታቸውን የቦርዱ የኮሚኒኬሽን ኃላፊ ሶሊያና አረጋግጠዋል። ይሁንና በመተማ ሳጥኑ ከመከፈቱ ውጭ የድምፅ መስጫ ወረቀቶች ማሸጊያዎች ባለመከፈታቸው፣ በሲቄ አንድና ሁለት ደግሞ ሳጥኑ በመሰበሩ ምክንያት ሳጥን ለመቀየር በህጋዊ መንገድ በመከፈታቸው ምክንያት የድምፅ መስጠት ሂደቱ እንደሚከናወን ተናግረዋል። ድምፅ እንዳይሰጥባቸው ዛሬ ቦርዱ ውሳኔ ያሳለፈባቸውን አምስት የምርጫ ክልሎች ጨምሮ በአጠቃላይ በ69 የምርጫ ክልሎች ላይ በነገው ዕለት ድምጽ አይሰጥም። የተወሰኑ ፓርቲዎች እጩ እንዲቀየርላቸው ጠይቀው እንደነበርም የጠቆሙት የቦርዱ የኮሚኒኬሽን ኃላፊ ሶሊያና ሽመልስ፣ ይሁንና ከዚህ ቀደም የተሰጣቸውን እድል ሳይጠቀሙ አንድ ቀን ከቀረው በኋላ የመጡ ጥያቄዎች በመሆናቸው ቦርዱ አልተቀበለም ብለዋል። በኢትዮጵያ ለስድስተኛ ጊዜ ለሚካሄደው ሀገራዊ ምርጫ ነገ ሰኔ 14 ከማለዳው 12 ሰዓት ጀምሮ ድምጽ መስጠት እንደሚጀመር ቦርዱ አስታውቋል። በጠቅላይ ሚኒስትር አብይ አህመድ የሚመራው የ ብሔራዊ ምርጫ ደህንነት ስትራቴጂ ማዘዣ ለምርጫው ስኬታማነት የተደረገውን የመጨረሻ ዝግጁነት በተመለከተ ዛሬ ጠዋት መወያየቱን የገለጹት ጠቅላይ ሚኒስትሩ መንግስት ለሰላማዊና ዴሞክራሲያዊ የምርጫ ቀን በቂ ዝግጅት ማድረጉን በትዊተር ገጻቸው አስታውቀዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ